ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ጋዜጠኝነት በኢትዮጵያ ምን ላይ ነው ያለው? ጉድለቶች ካሉበት፣ እነዛን ጉድለቶች በአቅም ግንባታ ስልጠናዎች ሊሆን ይችላል፣ በተለያየ መልኩ ለመደገፍ መስሪያ ቤታችሁ ምን ሚና የሚኖረው ይመስልሻል? ጋዜጠኝነት ምን ላይ ነው ብዬ ደረጃ የማውጣት ብቃቱም ችሎታውም አለኝ ብዬ አላስብም። ልልህ የምችለው አዎ በትዝብት ደረጃ እኔ በዙሪያ ከነበሩት ባለሙያዎች አብሬያቸው ከሰራኋቸው፣ በሌሎች ተቋማትም ከነበሩት ባልደረቦች ስመለከት ጋዜጠኝነት በፍቅር የምትሰራው ስራ ነው። በፍቅር የምትሰራው ስራ ትንሽ እገዛ ካገኘ ትልቅ ደረጃ ላይ መድረስ ይችላል ብዬ አስባለሁ። ምክንያቱም በጣም ብዙ ፈተና ሰው አይመስለውም፣ ከውጭ የሆነ ሲመለከት ግን በጣም ብዙ ፈተናዎች ያሉበት ስራ ነው። በእለት ተዕለት ማለት ነው ኑሮህን ያስረሳሃል እኮ። ያ ደግሞ የሚሆነ ወደኸው ስለምትሰራ ነው። ስለዚህ ትንሽ እገዛ ካገኘ በጣም ትልቅ ነገር መስራት ይችላል ብዬ አስባለሁ። ያንን ለሚያደርግ አካል ደግሞ ኃላፊነት ወስዶ መገናኛ ብዙሀኑና ባለሙያዎቹ ያገቡኛል እነሱ ማደጋቸው የእነሱ አቅም መጠናከሩ እነሱ ጠንካራ ሆነው የራሳቸውን ሀሳብ እንዲያንሸራሽሩ ሚዛናዊ ሆነው እንዲሰሩ ማድረግ የኔ ኃላፊነት ነው ብሎ የሚነሳ ተቋም ካለና ያንን መደገፍ ከተቻለ እነሱን አቅም መገንባት ከተቻለ በባለቤትነት ስሜት መስራት ከተቻለ እውነቱን ለመናገር በጣም ብዙ ብቁ ባለሙያዎች አሉ። ትንሽ እገዛ ብቻ ነው የሚፈልጉት። ትንሽ ማበረታቻ፣ ትንሽ ፑሽ ብቻ የሚፈልጉ ባለሙያዎች እንዳሉ አውቃለሁና ያንን በትንሹም ቢሆን ለመስራት እድሉን ካገኘሁኝ ደግሞ ይበልጥ ጎልቶ ሊወጡ የሚችሉ በኢንተርናሽናል ሚዲያዎች ላይ የኢትዮጵያን ሀሳብ ጎል አድርገው ማሰማት የሚችሉ እንደ ሀገር የምንኮራባቸውን ስቶሪዎች መስራት የሚችሉ ፑሊትዘር ሊያሸንፉ የሚችሉ ብዙ ባለሙያዎች አሉ። ሰው እናግዛቸው ነው ምለው ያን ለማገዝ ደግሞ የሚያስችለውን እድል ስላገኘሁኝ ትኩረት የእሱ ይሆናል ማለት ነው። መስሪያ ቤታቸው አዲስ ነው። ከዚህ በኋላ ብዙ ነገሮች ይጠበቁበታል ግን ደግሞ ፈተናዎች ይኖሩበታል። ዋና ዋና ፈተና ሊሆኑብን ይችላሉ ብለሽ የምታስቢያቸው ምን ምን ናቸው? ዋናና ፈተናዎች አሁን ያው እንደ ሀገር ያለንበት ፈተና በራሱ የሁላችንም ፈተና ነው። እዛ ውስጥ ደግሞ ብዙ ስብስብ ፈተናዎች አሉ። እንደ መረጃ ባለሙያ ስትመለከተው ለጋዜጠኞች መነገር ያለባቸውን መረጃዎች ማጠናቀሩ አንዳንድ ጊዜ ደግሞ ሁሉም ትኩረት ወደዚህኛው ይሳብና እና ሌሎቹ ደግሞ የሀገር እንቅስቃሴዎች መረሳታቸው እነዚህን ሁሉ ነገሮች ሚዛን ላይ አስቀምጦ እንዲሄድ ማድረጉ አንዱ ትልቁ ፈተና ነው። ከዚህ በፊት የተለመደውን ቅድም እንዳልከው ይሄ ጋዜጠኛ የመፍራቱ የመሸሹን ነገር ደግሞ እንዲቀየር የማድረግ ይሄ የባህሉን የመረጃ አሰጣጥ ትሬንዱን ተቋማት ጋር ስትሄድ ወደ ፒአር ብቻ የሚገፋ የተቋም ኃላፊ መኖር የለበትም። ኃላፊነቱን ወስዶ የሚመለከተውን ጥያቄ የመመለስ ግዴታ እንዳለበት እነዛን ነገሮች የማስተላለፉ እንደ ባህል የማሳየቱ ነገር ትንሽ ፈተና ሊሆን ይችላል ብዬ አስባለሁ። ከዛ በተጨማሪ ው እንደ ተቋም ጠንካራ ሆኖ ወጥቶ ተጽዕኖ መፍጠር መቻል ደረጃ ላይ ለመድረስ ደግሞ ብዙ ልናልፋቸው የሚገቡ ልንወጣቸው የሚገቡ ብዙ ደረጃዎች አሉ እንግዲህ እንዳንደክም ደግሞ ብዙ ባለሙያዎች ያስፈልጉናል። ከነዛ መካከል ጋዜጠኛ እናንተ ማለት ነው። ስለዚህ በቅርበት እንደምንሰራ ደግሞ ነው አንዱ እንዲው አንቺ ያልሻቸው እንደተጠበቁ ሆነ፣ አንዱ ፈተና ይሆናል ብዬ የምገምተው ምንድነው የኮሚኒኬሽን ስርዓቱ ያልተሳለጠ ሊሆን ይችላል የሚል ፍርሃት አለኝ። ምን ማለት ነው ከታችኛው የመረጃ ምንጭ እናንተ ጋር እስከሚደርስ ድረስ የመዘግየት አንዱ ሊሆን ይችላል። ሁለተኛው ደግሞ መረጃዎች ተዛብተ የመምጣት ሶስተኛው ደግሞ ምናልባትም መረጃ ያለማግኘት ራሱ የመስሪያ ቤታችሁ ፈተና አይሆንም ወይ? ትክክል ነህ። የጠቀስካቸው ሶስቱም ፈተናዎች ሊያጋጥሙ ይችላሉ። የመረጃ የኮሚኒኬሽን ባህል መቀየር አለበት የሚል በጠቅላላ ውሱን ነው። አንደኛ መረጃ ሶሻል ሚዲያ ላይ መለጠፍ ራሱን ችሎ የመረጃ የኮሚኒኬሽን ሜተድ ነው ብሎ የሚያስቡ እንግዲህ ተቋማትም ሊሆኑ ይችላሉ፣ ኃላፊዎችም በብዙ መልኩ ሊኖሩ ይችላሉ። ነገር ግን ትክክለኛውን ቻናል አልፎ ለሁሉም መድረስ በሚችልበት እና በሕጋዊ መንገድ ማድረስ ያንን አይነት አሰራር መዘርጋት መጀመሪያ ተቋሙ ጠንካራ ሁኑ መውጣትና ተጽዕኖ መፍጠር መቻል አለበት እና ያንን ለማድረግ እንሰራለን። ጎን ለጎን አብሮ ይመጣል። የምትሰራው ስራ በራሱ ይገዛል። መረጃውን እየሳበ ይመጣል ወደ አንተ። ስለዚህ መጀመሪያ እኛ እንደ ተቋም ጠንካራ ሁነን መውጣና ከዛ ተጽዕኖ መፍጠር ስንችል፣ ሰዎች እኛን መመልከት ሲጀምሩ፣ መረጃ እኛ የምናወጠው ትክክል መሆኑን ተአማኔ መሆኑን እየተረዱ ሲመጡ፣ መረጃውን የሚያወጡት አካላትም ወደኛ መምጣታቸው አይቀርም። ምክንያቱም እምነት የሚገነባው በዛ ስለሆነ ማለት ነው። ስለዚህ እንደ አዲስ ማስገደድ ሳይሆን ስራው በራሱ አንተም ፈልጎ እንዲመጣ ማድረግ ይቻላል። ከዛ በተጨማሪ ግን የተሰጠን ኃላፊነትም መወጣት መቻል አለብን። ፈጣን የሆነ መረጃ እንዲደርስ ማድረግ መቻል አለብን። አሁን ደግሞ ያለንበት ሁኔታ በተለይ በጣም ፈጣን የሆነ ክትትል መደረግ ይኖርበታል። መሬት ላይ ያሉት እየተሰሩ ያሉ ስራዎች ምንድናቸው የሚለውን ማየት ይኖርብናል። ሰው አንድ ቢሮ ሄዶ የተጉላአላበትን መረጃ ራሱ ሶሻል ሚዲያ ላይ ፖስት አድርጎ አጀንዳ ሊያደርገው ይችላል። ስለዚህ ፍጥነታችን ከዛ እኩል መሆን ያለበት ማለት ነው። ስለዚህ ጥያቄዎቹን እኩል ማስተናገድ መቻል አለብን። ያን ለማድረግ ቅድም ያልኩ የዚህ የዲጂታል ፕላትፎርሙን ይበልጥ መጠቀም አለብን ብዬ የማስበው ለዛ ነው። ወደዛም እየሰራንበት በስፋት ያለነው ያንን ጥያቄ ለመመለስ ነው ፍጥነቱን ይበልጥ ለማጠናከር ማለት ቀደም ብዬ በመግቢያ ለአድማጮች እንደተናገርኩት ወጣት ከጋዜጠኝነት ቀጥታ ወደ መንግስት የኮሚኒኬሽን ሚኒስትር ዴታነት የመጣሽ ነሽና ትላንት የምናቀሽ በጋዜጠኝነት ነው። ጋዜጠኛዋ ሰላማዊትን ዛሬ ደግሞ ፖለቲከኛዋ፣ እግረ መንገዱን ደግሞ ከፍተኛ የመንግስት ኃላፊዋን ሰላማዊትን እናቃታለን። እናትየዋን ሰላማዊት እስኪ ግለጭልኝ። የአንድ ዓመት ከስምንት ወር እጻልዳለች። ጥሩ ነው። በጣም ስሜቱ ማስረዳት ይከብዳል። መቼ ሲገባል ይሄንን ግን ደግሞ የስራ ሁኔታው በተለይ ጋዜጠኛው ቅድም ያልኩ ነው፣ በጣም ብዙ ፈተናዎች አሉት። ጋዜጠኝነት ሰው ከሚያስበው በላይ ያልኩት ለዛ ነው። ጠዋት ሁለት ሰዓት ወይ አስራ አንድ ሰዓት ተኩል የምትገባበት አይደለም። ማታ አራት ሰዓት፣ አምስት ሰዓት ሚኒመም የምትገባበት አጋጣሚዎች ይኖራሉ። ለሊት ዘጠኝ ሰዓት ዜና ለማንበብና ለማዘጋጀት መውጣበት ጊዜ አለ። ተስፋም አደርገው ልጄ እንዳትረሳኝ ነው። በዚህ ስራ መልኬ እንዳይጠፋት ነው። ግን ልጅ ስለሆነች እስኪ ትንሽ ተስፋ እያደረኩኝ ነው። የቤተሰብ በጣም ጥሩ ድጋፍ አለኝ። ያንን ተማምኝ ነው ያለ ሀሳብ የተሰጠኝን ኃላፊነት መወጣት አለብኝ ብዬ ቆርጬ እንደወጣ ያደረገኝ። በጣም ጠንካራ የሆነች እናት አለችኝ በጣም ጠንካራ የሆነች በነገራችን ላይ ጋዜጠኛ የሆንኩት በእሷ ምክንያት ነው። የእሷ ህልሟ ጋዜጠኛ መሆን ነበር። ድሮ ኢቲቪም ትሰራ ነበረ። ህፃኑ የእሷ ጋር ይሄድ ነበር። ቢሮዎቹን አይ ነበር፣ ጋዜጠኞቹ ሲሯሯጡ፣ ለዜና ለሬዲዮ ዜና ጽፈው ኤዲት ሲደረግላቸው፣ ሲጨቃጨቁ ከኤዲተር ጋር በጣም ብዙ ትዝታለኝ ኢቲቪ ውስጥ በፊት፣ እና ያ ነገር ጭንቅላቴ ውስጥ ተቀርጾ ስለኖረ ሌላ ነገር ስለመስራት አስቤም አላቅም ነበር እውነቱ እና የተመኘሁትን ያሰብኩትን መሆኔ ደግሞ ረጅም ጊዜ በጣም የሚያስደስተኝ እሱ ነበር። መውጣትም ትንሽ የከበደኝ ከዘርፉ ለዛ ነበረ፣ ግን አሁንም መውጥቻለሁ ብዬ አላስብም። ቀን በቀን ከጋዜጠኞች ጋር ነው፣ አሁንም ስራዬ ያገናኘኛል እና እድለኛ ነኝ። በሱ በኩል በጣም ጠንካራ የሆነ የቤተሰብ ድጋፍ አለኝ፣ እንዳላስብ ያደርገኛል። መቼስ እናትሽ እርሳቸው የፈለጉትን ነገር ባንቺ ውስጥ እያዩት በመሆኑ ያው አጠር ባለ ነገር ግለጭ ወጣት ነው የሆነችው አይኔ እያየ እኔ እና እሷ አሁን አብረን ትምህርት ተማረች። በዚህ ሂደት ውስጥ እንግዲህ በቃ የሆነ እረፍት ይሰማሃል አይደለ? ከዛ በኋላ ደግሞ መነሳሳት ተፈጠረባት። አሁን በቅርቡ የዛሬ ወር ዲግሪዋን ተምራ ተመረቀች እና በጣም ከምነግረህ በላይ በጣም ያስደስት እውነት ነበረ ለእኔ እና እያየኋት በቃ ወጣት እየሆነች ደስተኛ የሆነች ምናምን ሳይ ከሱ በላይ ደግሞ ስጦታ የለም ለእኔ እና በጣም ያስደስተኛል። በህይወቴ ውስጥ ሁለት በጣም መወዳቸው ሴቶች አሉ፣ ልጄና እናቴ። በእነሱ ተከብቤ ነው እንግዲህ ያለሁት እና ቤቴ ሰሄድ የሚጠብቀኝ ነገር ደግሞ በጣም የሚያስደስት ስለሆነ ስራዬ ላይ ደግሞ የበለጠ እንዳተኩር ያደርገኛል። የተሰጠኝ ኃላፊነት ምን ያህል ትልቅ እንደሆነም ስለምገነዘብ ያለበትንም ጫና ስለምረዳው አት ሊስት ቤቴ ሴሄድ ደግሞ የሚያስደስተኝ ነገር አለና በዛም በኩል በጣም እድለኛ ነኝ። እግዚአብሔር ይመስገን። የመጨረሻው ጥያቄ ሰላማዊት፣ ዛሬ እዚህ እደርሳለች እንግዲህ መንግስታዊ ኃላፊነት ውስጥ ነው ያለችው። ወጣት በመሆኗ ብዙ ድሎች፣ ብዙ ፈተናዎችም ከፊቷ ይጠብቋታል። ግን ደግሞ ከዚህ በፊት ለመጣችባቸው መንገዶች እንደ ሞዴል አርአያ አድርጋ ያየቻቸው እንስቶች ይኖራሉ። በዛውም ልክ ወንዶችም አሉ። ግን እንዲያው እሷን ስለሆንኩኝ ያሰብኩበት እደርሳለሁ አሁን የማስ የማስበው ደግሞ ወደፊቱ እዚህ መድረስ ነው ብለሽ የምትነግሪን ነገር ምንድን ነው? በስራ ደረጃ ራሴ ያስቀመጥኩት ቪዥን ቦርድ አለኝ። በየጊዜው አፕዴት የሚደረግ ቢሆንም ግን ያስቀመጥኩት ግብ አለ። መጨረሻ ላይ በማህበራዊ ስራዎች ውስጥ መሳተፍ ነው የምፈልገው። እንግዲህ በዚህ የስራ ሂደት ውስጥ የማልፋቸው ብዙ ነገሮች ይኖራሉ። የማገኛቸው ኮንታክቶች ይኖራሉ። ዞሮ ዞሮ ግን ሰው ማግዝበት መሆን አለበት። የሆነ ተጽዕኖ ማመጣበት ለውጥ መፈጥርበት መሆን መቻል አለበት እና ወደፊት እንግዲህ ከተወሰኑ ዓመታት በኋላ ወደ ማህበራዊ ስራዎች ውስጥ እገባለሁኝ ብዬ አስባለሁኝ። የኔ የህይወት በጣም ጀግናዬ ግን ቅድም እንዳልኩ ኔ እናት ናት። ከእሷ እንትን ውስጥ አልወጣሁም፣ ከእሷ ቪዥን አልወጣሁም። ከመጀመሪያ ጀምሮ በጣም ጠንካራ እናት ናት ያለችኝ። ቅድም እንዳልኩ አሜሪካን ግቢ ውስጥ ነው ተወልጄ ያደኩት። እዛ ውስጥ ልጅ ማሳደግ ብዙ ፈተናዎች አሉት፣ በጣም ብዙ ፈተናዎች። እዛ አሳድጋኝ፣ አስተምራኝ፣ ብቻዋን ያሳደገችኝ አስተምራኝ፣ እንግዲህ የምፈልገውን ነገር እንደሆነ ያደረገችኝ እሷ ናት። ከዚህ በላይ ጀግንነት የለም ለኔ አትሊስት በራሷ የምትተማመን እና የምትፈልገውን የምትሰራ አንዲት ሴት አፍርታለች እና ለእኔ በጣም ትልቋ ጀግና እሷ ናት እና በጣም ጠንካራ ሰው ናት ደግሞ በጣም እና የራሴ ተቋም ይኖረኛል በማህበራዊ ስራዎች ውስጥ በጣም ተጽዕኖ መፍጠር የሚችል ብዙ ሰዎችን ማገዝ የሚችል በተለይ ደግሞ በሙያ ማገዝ የሚችል የራሴ ተቋም ይኖረኛል ቪዥን ቦርዴ ላይ እንግዲህ በትልቁ ያስቀመጥኩት እሱ ነው። ወደፊት ምደርስበት ይሆናል። ከዛ በተጨማሪ ግን አሁን ባለው ሁኔታ ግን እንደ ሀገር ደግሞ የተሰጠኝን ኃላፊነት በጣም በጥንቃቄ መስራት እንዳለብኝ ያስባለሁ። አሁን የአጭር ጊዜ ትልቁ ግቤ እሱ ነው እና የተሰጠኝን ኃላፊነት በሚያኮራ ሁኔታ ሰርቼ ለልጄ የምነግረውን ታሪክ መጽሐፍ አለብኝ ብዬ አስባለሁ። ስለዚህ ልጄ እንድትኮራብኝ ለማድረግ ደግሞ ከእያንዳንዱ እንቅስቃሴ ላይ ጥንቃቄ ማድረግ መቻል አለብኝ። ያንን እንሰራለሁ ከብዙ ባለሙያዎችና ከፈጣሪ እርዳታ ጋር። ሰላማዊት ካሳ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ፣ ከኤስቢኤስ አውስትራሊያ ጋር ለነበረሽ ቆይታ እጅግ አድርገን እናመሰግናለን። በሌላ ጊዜ ደግሞ እንደዚሁ ተገናኝተን ሰፊ እንደዛሬው ሰፊ ማብራሪያ ሰፊ ቃለመጠይቅ እንደምናደርግ ገምታለሁ። ለነበረን ቆይታ እጅግ ክብረት ይስጥልኝ ብያለሁ። እኔም እጅግ በጣም ነው የማመሰግነው። ጊዜ ውስጥ ለታ ስለመጣ ረዥም ጊዜ ከዚህ በፊት ከብዙ አመታት በፊት ነው በስራ ሂደት ውስጥ የምትተዋወቀው እና እኔ በጣም ማከብራቸውም ብዙ ስራዎች የሰራ ባለሙያነ፣ ትልቅ ክብር ነው የተሰማኝ ከአንተ ጋር ቆይታ በማድረግ። በሙያ እንደዚህ ብዙም አውርተን አናቅም። ይህንን ድል ስላገኘው እኔ እጅግ በጣም ነው ማመሰግነው። እንዳልከው ደግሞ ወደፊት በደንብ ጥሩ ስራዎችን ሰርተን ደግሞ ስለሰራ ናቸው ስራዎች ደግሞ ይበልጥ እንነጋግራለን የሚል ተስፋ አለኝ። በጣም ነው ማመሰግነው። አድማጮችህንም ጭምር አመሰግናለሁ።